The Voice of America. ትግራይ ክልል ውስጥ ያለው ሁኔታ በብርቱ እያሰጋቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እና የድርጅቱ የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። ሁለቱ የመንግስታቱ ድርጅት ኃላፊዎች ትላንት በተናጠል ባወጧቸው መልእክቶች በግጭቱ ውስጥ ያሉ ወገኖች ሁሉ ለሲቪሎች ሙሉ ጥበቃ እንዲያደርጉና ለሰብአዊ አቅርቦቶች ሁኔታዎችን እንዲያመቻቹ አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው ሁኔታ አካባቢውን ማናጋት መጀመሩ አስግቶኛል ያሉት የአውሮፓ ኅብረት ከፍተኛ ተጠሪ ምክትል ፕሬዚዳንት ዮሴፍ ቦሬል ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ትላንት በብራስልስ ተገናኝተው ተነጋግረዋል። እንዲሁም ኢትዮጵያ ውስጥ ሶስተኛ ሳምንቱን እያስቆጠረ ባለው ግጭት ውስጥ ያሉ ሁሉ ሕጻናትን እንዲታደጉ የተባበሩት መንግስታት ድርጅት የህጻናት ደራሽ ድርጅት ዩኒሴፍ አሳስቧል። ሰለሞን አባተ ዝርዝሩን ይዟል። ትግራይ ውስጥ እየተካሄደ ባለው ውጊያ ተሳታፊ የሆኑ ወገኖች ሁሉ ኃይሎቻቸው ሲቪሉን ህዝብ ያለማቋረጥ ከአደጋ እንዲጠብቁና እንዲከላከሉ ግልጽና የማያሻማ ትዕዛዝ እንዲሰጡ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽለ አሳስበዋል። መቀሌን ለመቆጣጠር በሚካሄደው ውጊያ ከሁለቱም ወገኖች የሚሰሙት የተካረሩና የተጋጋሉ ንግግሮች እንዲሁም ተጋላጭ በሆኑትና ፍርሃት ውስጥ ባሉ ሲቪሎች ላይ የከፋ አደጋ ደቅኖባቸዋል ብለዋል ከፍተኛ ኮሚሽነሯ። መንግስቱ የሰባ ሁለት ሰዓታት ገደብ ካወጀ በኋላ በመቀሌ ዙሪያ ካለው ከበባና እንዲሁም የታንክና የከባድ መሳሪያ ክምችት ጋር እየተሰሙ ያሉት ንግግሮች ዓለም አቀፍ የሰብአዊ መብቶች ህግን ወደ መርገጥ እንዳይወስዱ እንደሚፈሩም አመልክተዋል። እንዲህ አይነት ንግግሮች በጸብ ወቅት ሲቪሎችን ከአደጋ ለመጠበቅ የተነደፉት አጥርቶ የመለየት የተመጣጣኝነትና የጥንቃቄ መርሆችን ወደ መጣስ የማምራት አዝማሚያ ሊኖር መቻሉን ያሳያሉ ብለዋል ባሸላይ ህወሀት ሲቪሉን ህዝብ እንደ ከለላ አድርጎ መሽጓል ተብሎ ለሚሰማው ክስ ከፍተኛ ኮሚሽነሯ በሰጡት አስተያየት፣ በዓለም አቀፍ ህግ መሰረት በግጭቶች ውስጥ ያሉ ወገኖች በየይዞታቸው ስር ያሉ ሲቪሎችን ሁሉ ከጥቃቶች ለመጠበቅ አስፈላጊ እርምጃዎችን ሁሉ መውሰድ አለባቸው። በግልጽ በሚታይ ሁኔታ ወታደራዊ ኢላማዎችን ህዝብ ከበዛባቸው አካባቢዎች ማራቅ ይገባቸዋል ብለዋል። ይህ ሁኔታ ግን የኢትዮጵያ መንግስትም ሰላማዊ ሰው በብዛት የሚኖርባቸውን አካባቢዎች እንዲደበድብ ነጻ ፈቃድ የሚሰጠው አይደለም ሲሉ አክለዋል። ባሸሌ ዓለም አቀፍ ህግ በሌላው ወገን ጠባይ አሳበው ሊጥሱት የሚቻል እንዳልሆነ ሁለቱም ወገኖች ሊገነዘቡት እንደሚገባ ማስታወስ እፈልጋለሁ ብለዋል። የሰብአዊ መብቶች ከፍተኛ ኮሚሽነሯ ሲቪሎችን ከአደጋ መጠበቅ ከምንም በላይ እንደሆነም አሳስበዋል። ባሸሌ አክለውም ትግራይ ውስጥ የግንኙነቶች መቋረጥና በዚህም ምክንያት ቤተሰቦች መገናኘት አለመቻላቸው የመንግስታቱ ድርጅትም በአካባቢው ያለውን የሰብአዊ መብቶች አያያዝና ሰብአዊ ሁኔታዎች በቅርበት ለመከታተል መቸገሩም በጥልቅ እንደሚረብሻቸው ተናግረዋል። የዘፈቀደ ስርዓቶች፣ ግድያዎች እንዲሁም በትግራይ ተወላጆች ላይ የመነጠልና የማግለል ሁኔታዎች መኖራቸውን የሚጠቁሙ ሪፖርቶች እየደረሷቸው መሆኑንም ሚሸል ባሸሌ ጠቁመው ከጥቅምት 28 አንስቶ ባለው ጊዜ ውስጥ ከ40 ሺህ በላይ ቁጥር ያለው ሰው ትግራይ ክልል ተሰዶ ሱዳን መግባቱን አስታውሰዋል። ሁሉም ወገኖች ለንግግር እየተደረገ ላለው ጥረት አዎንታዊ ምላሽ እንዲሰጡ፣ እርዳታ በብርቱ ለሚፈልጉ ሁሉ ማድረስ እንዲቻል ያልተረበሸ ሁኔታን እንዲያመቻቹ፣ ለእርዳታ ሠራተኞች ደህንነት ጥበቃ እንዲያደርጉ እማጸናለሁ ብለዋል። የመንግሥታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሚሼል ባሸሌ በመልእክታቸው መጨረሻ በሌላ በኩል ትግራይ ክልል ውስጥና በአካባቢውም ያለው ሁኔታ አብዝቶ እያሳሰባቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ መሪዎች መቀሌን ለመያዝ በሚያደርጉት እንቅስቃሴ ሲቪሎችን ከአደጋ ለመጠበቅ፣ ሰብአዊ መብቶችን ለማክበርና እጅግ አስፈላጊ የሆነው ሰብአዊ እርዳታ ለሚያስፈልጋቸው ያለ ችግር እንዲደርስ ማድረግ የሚችሉትን ሁሉ እንዲያደርጉ ጥሪ አሰምተዋል። ለደህንነታቸው የሚሸሹና እርዳታ የሚፈልጉ ሰዎች የጎሳ ማንነታቸው ግምት ውስጥ ሳይገባ ብሔራዊም ሆነ ዓለም አቀፍ ወሰኖች ሁሉ ነጻና ክፍት እንዲደረጉላቸውም ጠይቀዋል። ለግጭቱ ሰላማዊ መፍትሄ ለመፈለግ የአፍሪካ ህብረት ሊቀመንበር የሆኑት ፕሬዚደንት ሲሪል ራማፖሳ ለጀመሩት ተነሳሽነት የመንግስታቱ ድርጅት ሙሉ ድጋፍ እንደሚሰጥም ጉቴሬሽ ተናግረዋል። ሁሉም ወገኖች ውጥረትን እንዲያረግቡም አሳስበዋል። ይህ በእንዲህ እንዳለ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ዛሬ ብራስልስ ላይ ተገናኝተው መነጋገራቸውን የገለጹት የአውሮፓ ህብረት ከፍተኛ ተጠሪና ምክትል ፕሬዚደንት ዮሴፍ ቦሬል ኢትዮጵያ በፈታኝ ጊዜ ውስጥ እያለፈች ናት ብለዋል። እየጨመሩ የመጡ የጎሳ ማንነትን የለዩ ጥቃቶች፣ የበዛ ሰብአዊ ጉዳት፣ የሰብአዊ መብቶች መጣስ፣ የዓለም አቀፍ ህግ አለመከበር አበርትተው እንደሚያሳስቧቸውና ኢትዮጵያ ውስጥ ያለው ግጭት ለአካባቢውም ጦስ እየሆነ መጥቷል የሚል ግንዛቤ እንዳላቸው ለምክትል ጠቅላይ ሚኒስትሩ እንደገለጹላቸው ቦሬል አመልክተዋል። ሰብአዊ ሁኔታው ኢትዮጵያ ውስጥም በአካባቢውም በግልጽ ደግሞም በተለይ ሱዳን ውስጥ እየተበላሸ የመምጣቱን ነገር እንዲሁም የዓለም አቀፍ ህግን መከበር አስፈላጊነትም ከአቶ ደመቀ መኮንን ጋር አንስተው መመካከራቸውን ሚስተር ዮሴፍ ቦሬል ገልጸው ሲቪሎች በነጻነትና ደህንነታቸው ተጠብቆ መንቀሳቀስ እንዲችሉ ለተጋላጭ ቡድኖችና ለውስጥ ተፈናቃዮች ጥበቃ እንዲደረግ ለኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጥሪ ማድረጋቸውን አስታውቀዋል። የአውሮፓ ህብረት መልእክት ግልጽ ነው ብለዋል። ከፍተኛ ተጠሪውና ምክትል ፕሬዚደንቱ ዮሴፍ ቦሬል እርዳታና ድጋፍ ለሚያስፈልጋቸው ሁሉ መድረስ የሚችልበትን ሁኔታ ሁሉም ወገኖች እንዲፈጥሩ ጸብ እንዲያቆሙ ማንም የውጭ ወገን ጣልቃ እንዳይገባ መገናኛ ብዙሃኑ በነጻ መስራት እንዲችሉ ማድረግ ሁኔታው በመባባስ እንዳይቀጥልም የአፍሪካ ህብረት ሊቀመንበር ከሰየሟቸው ከፍተኛ ልዑካን ጋር እንዲነጋገሩም የአውሮፓ ህብረት መልእክት መሆኑን ዮሴፕ ቦሬል ገልጸዋል ይህ በእንዲህ እንዳለ የመቀሌ ነዋሪ ከሆነው ግማሽ ሚሊየን የሚሆን ህዝብ ግማሹ ህጻናት መሆናቸውን ዛሬ ባወጡት መልእክት የጠቆሙት የዩኒሴፍ ዋና ዳይሬክተር ሄንሪየታ ፎር ሁለቱም ወገኖች የያዙት ጦርነቱን የማቀጣጠል ወይም የማባባስ ዛቻና ስጋት እነዚህን ህጻናት ለቀጥተኛ አደጋ ያጋልጣቸዋል የሚል ብርቱ ፍርሃት እንዳሳደረባቸው ገልጸዋል። በግጭቱ ውስጥ ያሉ ወገኖች ሁሉ ውጊያውን ፈጥነው እንዲያቆሙና ሰላማዊ መፍትሄ እንዲፈልጉ እንጣራለን። ሰብአዊ ተቋማት ወደ ተጎጂና ተጋላጭ አካባቢዎች ፈጥነው ያለመስተጓጎልና ያለማቋረጥ መድረስ እንዲችሉ መደረግ አለበት ብለዋል። ፎር መቀሌ ውስጥና በሌሎችም የትግራይ አካባቢዎች ያሉ የሰብአዊ እርዳታ ሰራተኞች ደህንነት ጉዳይም እንደሚያሳስባቸው የጠቆሙት ሄንሪታ ፎር ሁሉም ወገኖች ደህንነታቸውን ለማረጋገጥ የሚያስችሉ እርምጃዎችን ሁሉ em Deus tuas as boas.